በአዲስ አበባ ከተማ በሁለት የተለያዩ አካባቢዎች በትናንትናው ዕለት ሊካሄዱ የነበሩ ስብሰባዎች በተደራጁ ወጣቶች ተስተጓጎሉ። በከተማዋ ኮዬ ፈጬ በተባለው አካባቢ በተፈጠረው ሁከት ቢያንስ ሁለት ሰዎች መጎዳታቸውን የዓይን እማኞች ለዶቼ ቬሌ ዲደብሊው ተናግረዋል። በአቃቂ ክፍለ ከተማ የወረዳ ዘጠኝ ንብረት የሆነ የመሰብሰቢያ አዳራሽ ንብረትም ወድሟል። በኮዬ ፈጬ አካባቢ በተለያዩ ጊዜያቶች በተደራጁ ወጣቶች መንገድ ሲዘጋና ና የአካባቢውን ነዋሪዎች ለስጋት የሚዳርጉ እንቅስቃሴዎች ሲደረጉ ቆይተዋል። ትናንት በዚህ ስፍራ የተከሰተው ግን ከወትሮው ለየት ያለ እንደነበረና በሁለት የተደራጁ የወጣት ቡድኖች መካከል የተፈጠረ እንደሆነ በአካባቢ የነበሩ ሰዎች ለዲደብሊው ገልጸዋል። አቶ ደረጀ ቤግ የተባሉ የአይንማኝ የትናንትና ሁከት የተከሰተው ከሌሎች ስፍራዎች በተሽከርካሪ ተጓጉዞ በመጡ ሰዎች ነው ይላሉ። ትላንትና የእኛ ልጆች በኮየ ፈጬ ወረዳ ዘጠኝ ስብሰባ ነበራቸው። የወረዳው ኃላፊዎች እናንተ እዚህ መሰብሰብ አትችሉም ቂሊንጦ ይሂዱ አሏቸው። ልጆቹን አታሏቸው ነው ወደዚያ የላኳቸው። እነርሱን ከላኩ በኋላ ግን የአማራ ልጆች እኔ የነፍጠኛ ልጅ ነኝ የሚል ካኔተራ ለብሰው በመምጣት ለነዚያ የከለከሉትን አዳራሽ ለነዚህ ፈቀዱላቸው። ይሄ ነው ቁጣ የቀሰቀሰው። ደይበኒም ቦደን ጀርክን ሞ ከደፈኒ ወልገይ ትጎረ ጎን ወ አማራ ሆንጀቱላ በትናንቱ የኮየ ፈጨው ግጭት ተሳታፊ የነበረው ወጣት ሄኮ ነገራ እንደሚለው የግጭቱ መነሻ በአቃቂ ክፍለ ከተማ የወረዳ 9 አስተዳደር የፈጸመው የማዳላት ተግባር ነው ይላል። የኦሮሞ ወጣቶች የኤሬቻ በዓል በሰላም መጠናቀቁን ለማብሰር አስቀድመው አዳራሽ ቢጠይቁም እነርሱ ተከልክለው ለአማራ ወጣቶች መሰጠቱ በወጣቶች ዘንድ ቁጣን ቀስቅሷል ብሏል። ኦሮሞ ካንቀሮን ከኤሬቻ አያነ ተደረደረዋን አላ እኛ ቄሮች የኤሬቻ በዓል ያለ ምንም ከን በሰላም መጠናቀቁን አስመልክተን እርስ በእርሳችን ለመመራረቅ ብለን ትናንት የወረዳውን አዳራሽ ስንጠይቅ ቂሊንጦ ሂዱ ብለውን ከአማራ ክልል ከጎንደር ተጓጉዘው ለመጡ ወጣቶች አዳራሹን ሰጡ። የመጡትም ወጣቶች የሚኒሊክ ባንዲራ ይዘው ስብሰባ ሲጀምሩ እኛም መግባት ፈለግን፣ በዚያው ተረባበሽን። बचेट गाॾी पूॼा टीचर किथां त जाम या ሂኮ የወረዳው አስተዳደር አዳራሹን ከጎንደር ተጓጉዞ ለመጡ ወጣቶች መሰጠቱ ወደ ግጭት እንዲያመሩ እንዳስገደዳቸው ቢናገርም የኮ የፈጭ ስብሰባን ያዘጋጀው የአማራ ወጣቶች ማህበር አባል የሆኑት አቶ አሰፋ ደለለኝ ለዲ ደብልዩ እንደተናገሩት ግን በስብሰባው ተሳታፊ የነበሩት በአዲስ አበባ የሚኖሩ የአማራ ተወላጆች ናቸው። ማህበሩ የጠራው ስብሰባም ህጋዊና በወረዳው አስተዳደር ኃላፊዎች ዘንድም እውቅና ነበረው። ማንኛውም የክልል ተወላጅ ማህበር ነው። ስለዚህ ድርጅቱም ያውቃል። ጥበቃዎችም እንዲደረጉ ለፖሊሶችም ማንኛውም አካል ተነገራቸው ስብሰባውን ቀጥለን እየተወያየን እያለ ስለ ክልሉ ሁኔታ አንስተን ህዝቡ ስለ ማህበራዊ ሁኔታ እያነሳን እየተወያየን ነው ፖለቲካዊ ጣልቃ መግባት የለበትም በሚልም እኛ ፖለቲካ አልነካንም ምንም ያልነው ነገር የለም ተወያየን እየተወያየን እያለ ከላይም መንገድ ድንጋይ ተዘጋ ከታችን በተመሳሳይ መልኩ ተዘጋ። ዱላ ይዘው መጡ። ጥበቃዎችንም ጥሰው መጡ። አራተኛ ፎቅ ላይ አለንበት ላይ ደረሱ። ለመደብደብ ዱላ ይዘዋል። የዚሁ ነዋሪ ናቸው። አዲስ አበባ ውስጥ የሚኖሩ ናቸው። ከክልሉ ማንም የመጣ የለም። እንግዲህ ሀገራችን ውስጥ ያው ብሄር ይጠይቃል። አማራ፣ ኦሮሞ፣ ትግራይ እያልን እንናገራለን። ስለዚህ እንደ ማንኛውም ክልል ተወላጅ የአማራ ክልል ተወላጅ በሚል ነው ስብሰባውን የጀመረው። ከኮዬ የፈጨው ክስተት ሌላ በትናንትናው ዕለት የተቃዋሚው የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ፓርቲ የጠራው ስብሰባ እንዲሁ በተደራጁ ወጣቶች ተስተጓጉሏል። የፓርቲው ቃል አቀባይ አቶ ናትናኤል ፈለቀ ለዲደብሊው እንደተናገሩት ፓርቲው በአቃቂ ክፍለ ከተማ ሳሪስ አካባቢ ከፓርቲው አባላት ጋር ሊያደርገው የነበረው ስብሰባ ተስተጓጎለው ማንነታቸው ባልታወቁ ወጣቶች ነው። በትናንትናው ዕለት አዲስ አበባ ውስጥ አምስት የተለያዩ ቦታዎች ላይ የስብሰባዎች ነበሩ። አምስቱን በተሳካ ሁኔታ የተጠናቀቁት አንደኛው ግን ወረዳ አስራ ዘጠኝ የምርጫ ወረዳ አስራ ዘጠኝ ሳሪስ አካባቢ የሚገኝ ጫ ወረዳ መዋቅራችን ስብሰባ ነበረው። እነሱ ስብሰባ ከመደረጉ በፊት አይደረግም የሚል ፍከራ ለማድረግ አነሳቸው አልታወቁ ሰዎች ሙከራ አድርገው ነበረ። በአባላቶች ትብብርና ና ከዛም ፖሊስ መጥቶ ጉዳዩን ፖሊስ ስለያዘው እኛ ስብሰባችንን ለማድረግ ችለናል። አታደርጉም ብለው ባነር ለማውረድ ባንዲራ ለማውረድ ሙከራ አድርገዋል። ስብሰባ እንዳይካሄድ ያደረጉት ወጣቶች እንደማን እንደሆኑ ለማጣራት ያደረግነው ጥረት አልተሳካም። በአዲስ አበባ በተደጋጋሚ የሚስተዋለው ይህን መሰል የጸጥታ ችግርን በሚፈጥሩ ወገኖች ላይ የከተማዋ ፖሊስም ሆነ የጸጥታ መዋቅር ተገቢውን እርምጃ አልወሰደም የሚል ተደጋጋሚ ትችት ይደመጣል። የከተማዋ ፖሊስ የለዘበ አቋም የተያዘበትን ምክንያት ለመጠየቅ ዶቸቬለ ወደ አዲስ አበባ ከተማ ፖሊስ ኮሚሽን በተደጋጋሚ ብንደውልም ስልኮች ባለመነሳታቸው ሳይሳካ ቀርቷል።